የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት አንድ አንጋፋ አባል የዶክተር መረራ ጉዲናን መታሰር በማውገዝ በአስቸኳይ እንዲለቀቁ ጠይቀዋል። እንደራሴው አክለውም የኢትዮጵያ መንግስት ያሰራቸውን ጋዜጠኞች፣ የተቃዋሚ ፓርቲዎች አባላትና የሲቪል ማህበረሰብ ተሟጋቾችንም እንዲፈታ የፖለቲካ ምህዳሩን ለማስፋት የሚያስችሉ ተጨባጭ እርምጃዎችን እንዲወስድና በማህበራዊ መገናኛ ብዙሃን አገልግሎቶችና አቅርቦቶች ላይ የጣለውን ማዕቀብ እንዲያነሳም አሳስበዋል። መግለጫውን መነሻ በማድረግ የተጠናቀረውን ዘገባ አሉላ ከበደ ያቀርባል። በዩናይትድ ስቴትስ ምክር ቤት የውጭ ጉዳዮች ንኡስ ኮሚቴ አባል ሴናተር ቤን ካርዲን ናቸው። በቅርቡ አዲስ አበባ ላይ የታሰሩትን የተቃዋሚው የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና እና ሌሎችም በእስር ላይ የሚገኙ የፖለቲካ መሪዎችና ጋዜጠኞች እንዲለቀቁ የጠየቁበትን ጋዜጣዊ መግለጫ ያወጡት የአውሮፓ ህብረት ፓርላማ በጠራውና በኢትዮጵያ ፖለቲካ ቀውስ ላይ ትኩረት ያደረገ ስነ ስርዓት የምስክርነት ቃል ከሰጡ በኋላ ባለፈው ሳምንት ወደ ሀገራቸው ሲመለሱ መታሰራቸውን የገለጸው የሴናተር ካርዲን ጋዜጣዊ መግለጫ የዶክተር መረራ ጉዲና እስር በመንግስቱ ላይ የሰላ ትችት የሚሰነዝሩ የፖለቲካ ተቃዋሚ በመሆናቸው ብቻ ነው፣ በመሆኑም በአስቸኳይ መለቀቅ አለባቸው ብሏል። ዶክተር መረራ መንግስቱ ላይ ትችት በመሰንዘራቸው ብቻ ለእስር በመብቃት ብቸኛው ተቃዋሚ አይደሉም ያለው የሴናተር ካርዲን መግለጫ አያይዞ እስራቸው ግን በኢትዮጵያ ህገ መንግስት ለታቀፈው መሰረታዊ ነጻነት ከብሬታ መጓደሉን የሚያሳይ እጅግ አዋኬ አዝማሚያ ነው ሲል ክፉኛ ነቅፎታል። የኢትዮጵያ መንግስት ባለፈው አመት በኦሮሞ ተቃዋሚዎች ላይ በወሰደው እርምጃ መግለጫ ያትታል። መንፈስ የሚረብሽ ባለው የመንግስቱ የጸጥታ ኃይሎች ፈጽመዋቸዋል የተባሉ ግለሰቦችን የማሰቃየትና የግድያ ወንጀሎችም በአንጻሩ ትርጉም ያለው ተጠያቂነት አልተስተዋለበትም ብሏል። የኢትዮጵያ መንግስት በእስር ላይ የሚገኙ ጋዜጠኞችን፣ የተቃዋሚ ፓርቲ አባላትንና የሲቪል ማህበረሰብ ታጋዮችን እንዲፈታ የፖለቲካ ምህዳሩን ለማስፋት የሚያስችሉ ተጨባጭ እርምጃዎችን እንዲወስድና እንዲሁም በማህበራዊ መገናኛ ብዙሀን አገልግሎትና አቅርቦቶች ላይ የጣለውን ማዕቀብ እንዲያነሳ ሲሉም ካርዲን በመግለጫቸው ጠይቀዋል። ዩናይትድ ስቴትስና ኢትዮጵያ ቅርብ አጋሮች ናቸው ያሉት ሚስተር ካርዲን በመሆኑም የኢትዮጵያ መንግስት ሁሉን አቀፍ ወደሆነ እውነተኛ የመንግስት ውክልና የሚያመራ የፖለቲካ ተሀድሶ ለማድረግ ቅን ፍላጎት ያለው መሆኑን የሚያሳዩ እርምጃዎች እንዲወስድም ሲሉ ጥሪ ያቀርባለሁ ብለዋል። ሴናተር ካርዲን የኢትዮጵያ መንግስት በሲቪል ማህበረሰብ አባላት፣ የተቃዋሚ መሪዎችና በመገናኛ ብዙኃን ላይ እየወሰደ ነው ያሉትን እርምጃ ያወገዘና በምክር ቤቱም የሁለቱን የፖለቲካ ፓርቲዎች ድጋፍ ያገኘ የሕግ ረቂቅ ባለፈው ሚያዝያ ወር አርቅቀው ከማቅረባቸውም በላይ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአሜሪካ መንግስት ለኢትዮጵያ የሚሰጠውን ለጸጥታ ጉዳዮች የሚውል ድጋፍ እንዲመረምርም ጠይቀዋል።